የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ለዶቼ ቨለ በሰጡት መግለጫ ስለተፈጠረው ሁኔታ እንዲህ አብራርቷል። ሳሙኤል አወቀ ይባላል። የሰማያዊ ፓርቲ የምስራቅ ጎጃም ዞን ማስተባበሪያ ጸሐፊ ነው። ከዛም አልፎ ደግሞ ዘንድሮ በተካሄደው አገር አቀፍ ምርጫ ውስጥ ለፓርላማ የህዝብ ተወካዮች ምክር ቤት እጩ ሆኖ ሰማያዊ ወክሎ የቀረበ ልጅ ነው። በእድሜ ክልሉ ከሀያ ሰባት እስከ ሰላሳ የእድሜ ክልል አካባቢ የሚገኝ ወጣት ልጅ ነው እና በጣም ንቁና በዛ አካባቢ በፖለቲካ ተሳትፎ የምናከብረውና የምንወደው ልጅ ነበረ። እንግዲህ በተደጋጋሚ እዛ አካባቢ የሚደረጉትን የመብት ረገጣዎችና የመልካም አስተዳደር እጦት በተደጋጋሚ ሲያጋልጥ የነበረና ብዙ ዛቻ ይደርስበት እንደነበረም በተለያየ ጊዜ ሲጽፍ የነበረ ነው። አሁን በሁሉ ምክንያቱም ባላወቅነው ሁኔታ ትናንትና ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በሚሆነው አካባቢ በግምት ወደ ቤቱ ሊገባ ሲል መሀል አስፋልት ላይ ተደብድቦ በስለትም ተወግቶ እንደተገኘና መጨረሻ ላይ ወደ ሆስፒታል ተወስዶ እዛው ሕይወቱ እንዳረፈ ነው። እንግዲህ መረጃው የደረሰ ስለአማማቱ ባለው አጭር ጊዜም ቢሆን በእናንተ ይሁን በፖሊስ የደረሳችሁበት ፍንጭ ካለ ለሚለው ጥያቄያችን ኢንጂነር ይልቃል ሲመልሱ፣ እስካሁን ድረስ በፖሊስ በኩል ግልጽ የሆነ መረጃ አልተሰጠንም። ነገር ግን ባየነው እና ባደረግነው ጥያቄ ሁሉ እየተከታተልነው ነው እና በሂደት የሆነውን ነገር እናሳውቃለን የሚል ነገር ካልሆነ በስተቀር በግልጽ የተነገረ ነገር የለም። ግን ልጁ ከጻፈው ነገር እና ከሆነው ነገር ከዚህ በፊትም እንደዚሁ የመግደል ሙከራ በሚመስል ነገር ክፉኛ ተደብድቦ ብዙ የአካል ጉዳት ደርሶበት በፌስቡክ ላይም በይፋ የቆሰለው ነገር እየታየ ተለጥፎ ነበረ። አሁንም የሆነው ነገር ያ ነገር ሊደርስበት እንደሚችል በግልጽ ጽፎ ስለነበረ አሁን የሆነውን ነገር ከዛ የተለየ ነው ማለት አይቻልም። እንደ ነቢይነት ነው የተናገረው ይሄንን ልሞት ይችላለሁ ነው የሚለው። ከሞትኩም እንግዲህ ለነጻነት ለሀገሬ ለታሪክ ያደረግኩት ነገር መሆኑን አውቆ የእኔ ትውልድ አስፈላጊውን ሁሉ ለነጻነት የሚደረገውን ትግል እንዲያደርግ አደራ አሳስቦ ነው የሞተው እና በዚህ ሂደት ውስጥ ሌላ አይነት ምክንያት መፈለግ በእኛ እምነት ራስን ማታለል ካልሆነ በስተቀር ተናገረ የተናገረው ነገር እውነት ሆነ። በዚህ ጉዳይ ዙሪያ የደብረ ማርቆስ ከተማ ፖሊስ አዛዥ ኮማንደር ይበልጣል ደምሰውን አነጋግረናቸዋል። ምርመረው ገና በቡድን እየተጣራ ነው። የዞንም የወረዳም ፖሊስም ፍትህን በጋራ ሆኖ ምክንያቱን ለማወቅ በሰፊው የጋራ ቡድን ተቋቁሞ እየተጣራ ነው። የመጨረሻ እንትን ላይ አልተደረሰም። ከተጠርጣሪ አንድ ወንጀለኛ ተይዟል። እጅ ተፍንጅ ነው ዘው ድርጊቱን ሲፈጽም የተያዘ እና ለምን እንደፈጸመ እሱ ሲጠየቅ በወቅቱ ይሰጥ የነበረው ምክንያት ከአሁን በፊት ከወላጆች ጋር ጠበቃ ሆኖ ክርክር ይዞላቸው ነበረ እና መጨረሻም ወላጆች ተረቱ እና ሊያሸንፍ ነው ገንዘብ ተከፍሎት የነበር ሳያሸንፍ ቀረ። በኋላ እንዲመልስላቸው ቢጠየቅም ፈቃደኛ አልሆነም እና አሁን ድርጊቱን ልፈጽም የቻልኩ በዚህ መነሻ ነው ነው የሚለው። ከዚህ ውጭ ይሆናል አይሆንም የሚለውን ነገር ው ሰፋ ባለመንገድ መንገድ ለማጣራት በዋነኝነት ው ዞን ፍትህም መምሪያውም፣ ዞን ፖሊስም፣ ወረዳ ፍትህም ፖሊስም በጋራ ሆኑ ው የምርመራ ቡድን ተቋቁሞ ከፍተኛ ባለሙያዎች እየመሩት አሁን ምርመራው በሰፊው ቀጥሏል። የመጨረሻ እንትን ላይ አልተደረሰም። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም